ሳይንስና ቴክኖሎጂ በኢትዮጵያ ከቅርብ ዓመታት ወዲህ አዳዲስ የፈጠራ ሥራዎችን የሚያስተዋውቁ ወጣቶች እየተበራከቱ መምጣታቸው ይስተዋላል። በተለያዩ አካላት የአውደሬዎች መዘጋጀትና በዘርፉ የውድድር መንፈስ እንዲጠናከር መደረጉ በሳይንስና ቴክኖሎጂ ፈጠራዎች ላይ መነቃቃት ሳይፈጥር እንዳልቀረ ይገመታል። የሐዋሳ ፖሊቴክኒክ ኮሌጅ ተማሪ አክሊል አሰፋ ሰሞኑን ያስተዋወቀው የፈጠራ ስራ በማሳያነት ሊጠቀስ ይችላል። ተማሪው ያስተዋወቀው የፈጠራ ስራም የተንቀሳቃሽ ስልኩን ከቤት ውስጥ የመገልገያ ቁሳቁሶች ጋር በማገናኘት ካለበት ቦታ ሆኖ ማንኛውንም ትእዛዝ ለመስጠት ያስችለዋል። በኮሌጁ የምርምር ማዕከል ውስጥ በነበረኝ ቆይታ ተማሪ አክሊል የእጅ ስልኩን ብቻ በመጠቀም አምፖል ማብራትና ማጥፋት፣ ክፍሎችን ማቀዝቀዝና ማሞቅ እንዲሁም ሻይ እንዲፈላለት ትእዛዝ ሲሰጥ ለመመልከት ችያለው። እና አሁን የሰራሁት ፈጠራ ሆኖ አውቶሜሽን ይባላል። ይህ ማሽን ማንኛውም ሰው ወንድላጤም ሆነ ማንኛውም ሰው መጠቀም የሚችለው ማሽን ነው ይሄ። እና ይህ ስልክ እኔ አሁን ከስራ እየወጣሁኝ ነው፣ ከክላስ እየወጣሁኝ ነው። እኔ ማሽን ያለው ቤት ነው እንዴ። እኔ ምን አደርጋለሁ አሁን? ቤቱን አቀዝቅዝልኝ ብዬ አዘዋለሁ። እና ቤቱን አቀዝቅዝልኝ ብዬ ስነካው፣ ነክቼዋለሁ አሁን። ከ30 ሰከንድ በኋላ ምን ያደርጋል ማለት ነው? ፋኑ ይቀዝቅዛል ማለት ነው። እዚህ ጋር እዚህ ያለው ፋኑ ይቀዝቅ ጀምሯል ማለት ነው። ማቀዝቅዝ ጀምሯል። እና ሚሴት ይልክልኛል ወደ ሚሰል ፋኑን እንደከፈተው አሁን ልኮኛል ነው ብሎ ይሴቱላ ከል ማለት ነው። እና አሁን ዝናረጋለኝ ቤትን እንዲያሞቀልኝ ያዘዋ ማለት ነው። ወደ ማታ እየመጣሁ ወንበር ቤቱን እንዲያሞቀልኝ ከፈለግ ኤሲዮን ብዬ ኤሲዮን ብዬ ልካለው ኤሲዮን ብዬ ስል ቤቱን ያሞቀልኛል ማለት ነው። በዚህ በኩል ሙቀት አለው ማሞቅ ጀመረ ማለት ነው። እዚጋ ቤቱን እያሞቀልኝ ነው፣ ሴት ማድረግ ይቻላል። በኛ ሀገር ሁኔታ በከፍተኛ ትምህርት ተቋማት እና በከተሞች የሚገኙ የመንገድ መብራቶች በቀን ጭምር ከፍት ሆነው ሲበሩ ይታያሉ። ይህም ለኃይል ብክነት የተጋለጡ ያደርጋቸዋል ይላል ተማሪ አክሊል። ይህ የፈጠራ ስራ ታዲያ ሁሉንም የመብራት መስመሮች ከአንድ ቦታ ሆኖ በቀላሉ ለመቆጣጠር እንደሚያስችል በተግባር ባደረገው ገለጻ አብራርቶልኛል። የመንገድ መብራት የሆስፒታሎችን መብራት በስልካችን የምንቆጣጠርበት ሲስተም ነው። እኔ በቤት በእኔ ቤት የሰራሁት ምን አደርጋለሁኝ፣ አሁን ላይቶን አድርግልኝ በሩጋ ደርሻለሁ እንደማለት ነው። በሩጋ ደርሶ ላይቶን አድርግልኝ ብሎ ያዘዋል። አሁን አዝዣዋለሁ ማለት ነው። እና ምን ያደርግልኛል ማለት ነው? ይከፍትልኛል ማለት ነው። ከፈተልኝ ማለት ነው። እና ከፍቶልኛል አሁን ቀደም ያልኳቸውን ሲስተም ባለንበት ቦታ ሆነን የመዘጋጃ መብራቶችን፣ የተለያዩ ቦታዎችን በዚህ ሲስተም መዝጋትና መክፈት ይቻላል። በእጃችን ባለው ስልክ ማለት ነው እና አሁን ኦፍ ማድረግ የሚችለው እዚህ በስልኬ ነው። እኔም ማድረግ የምችለው በስልኬ ነው እና በስልካችን ማንኛውንም ነገር፣ ቤት ውስጥ ያሉትን ነገሮች፣ ቲቪዎችን፣ የተለያዩ ነገሮችንም መጠቀም፣ መቆጣጠር እንችላለን ማለት ነው። አንድ ሰው ከመንገድ ሆኖ በቤት ያለን ሰው ሻይ አፍልቶ እንዲጠብቀው ከፈለገም የስልክ መልእክት ሊነግር ይችላል በአንጻሩ የተዘጋ ቤት ከፍቶ የሚገባ ሰው ግን ይህ እድል አይኖረውም የተማሪ አክሊል ሌላው ፈጠራ ታዲያም ውሃን ጥዶ ከቤት የወጣ ሰው በመንገድ እያለ ሻይ ተፈልቶ እንዲጠብቀው ከፈለገም ስልኩን ከኪሱ በማውጣት ማዘዝ ብቻ ይጠበቅበታል ይላል ተማሪ አክሊል ሌላው ደግሞ የዚህ እዚህ ትምህርት ቤት ነው ያለሁት እና ቤቴ ይህ ማሽን አለ እና መንገድ ላይ እንግዳ አገኘው እንበል። እዚህ ጋር ውሃ አድርገን ነው የምንሄደው፣ ማንቆርቆሬ ውስጥ ውሃ አድርገን እንሄዳለን። ከዛ ውሃ አድርገን ከሄደን በኋላ ምን እናደርጋለን? መንገድ ላይ እዚህ ጋር ሸንጠል ማስቀመጫ አለው። ሸንጠል ካስቀመጠን በኋላ እዚህ ጋር ምናደርጋለሁኝ? አሁን ሻይ አፍላልኝ ፍላልኝ እለዋለሁኝ። ሻይ አፍላልኝ ብዬ አዘዋለሁኝ። ካዘዝኩኝ በኋላ ምን ያደርግልኛል ማለት ነው እዚህ ያለውን ነገር ሽን ያፈላልኛል። ካፈላ በኋላ አሁን እያፈላል ነው ማለት ነው፣ ይሄን ቼክ ማድረግ እንችላለን። ውስጥ ደግሞ ስቶቡ ውስጡን እንዳያሞቀው አየሮች አሉ አየር ቬንትሌተሮች አሉ። ይህም የሚሽከረከረውን ቬንትሌተር ነው። እዚጋ ቼክ ማድረግ እንችላለን። አሁን በጣም እየሞቀ ነው፣ ይህ እየሞቀን ያለው እና ከሞቀ በኋላ እዚሆንም መዝጋት እንችላለን ማለት ነው። የሐዋሳ ፖሊቴክኒክ ኮሌጅ አክሊልን የመሳሰሉ ተማሪዎች የፈጠራ ስራዎቻቸውን እያቀረቡበት የሚገኝ ኮሌጅ ነው። ኮሌጁ በፈጠራ ስራዎች ለሚሰማሩ ተማሪዎች ድጋፉ እስከምን ድረስ ነው በሚል የጠየቅኳቸው በኮሌጁ የኢንዱስትሪ ኤክስቴንሽን ሽግግር ባለሙያናም የአክሊሉ መምህር የሆኑት ሙላለም መንግስቱ ተከታዩን ምላሽ ሰጥተውኛል። ኮሌጁ በጣም ከፍተኛ ሰፖርት ያደርጋል። አንደኛ ትልቁ ነገር በማቴሪያል ይደግፋቸዋል። ማቴሪያል፣ አዎ ግዙ እስከ አዲስ አበባ ድረስ እየሄደን ማይገኙ ማቴሪያሎች እዚህ ካጣን እዛም እስከ መግዛት ድረስ እንሄዳለን። እቃ እናቀርባለን በከፍተኛ ሁኔታ። ሁለተኛ በትምህርት እናግዛቸዋለን። ስኪል ጋፕ ካለ በማስተር ደረጃ ያሉ ኤሌክትሮኒክስ የሰለጠኑ አሰልጣኞች በመጠቀም አንዳንድ ነገሮችን እንዲረዷቸው በስኪል ጋፓቸውን እንዲሞሉላቸው ካጠገባቸው ሰፖርት የሚያደርጋቸው ሰውን እናስቀምጣለን። በዚህም ከፍተኛ እርዳታ እናደርጋለን። ሌላ ቢሮ እናመቻችላቸዋለን። የራሳቸው የሆነ እንዲያስቡ እንዲፈጡ የሚጋብዛቸው የራሳቸው ቢሮ ከሰው ነፃ ሆነው ማለት ራሳቸው እንዲያዳምጡ እንዲችሉ የራሳቸው የሆነ ቢሮ ሰተናቸዋል። ይህንንም እያደረግን ነው። ውጤትም አግኝተንበታል። ተማሪ አክሊል እንደሚለው የአሁኑን ጨምሮ ከአሁን ቀደም እስከ አዲስ አበባ በመጓዝ በተለያዩ አውደሬዎች ላይ ባቀረባቸው የፈጠራ ስራዎች ተደጋጋሚ ሽልማቶችን አግኝቷል። አሁን ላይ ተጨማሪ ስልጠናዎችን የሚያገኝበት እናም ፈጠራውን ወደ ምርት የሚሸጋገርበት ሁኔታ ቢኖር ከዚህ በተሻለ ለመስራት ዝግጅት እንዳለው ይናገራል። በራሴ እውቀት ብቻ ነው ፈጠራው የሰራሁትና ግን እውቀት ሌላ ተጨምሮ ስልጠና ምናምን ቢሰጠኝ ብዙ ነገር መስራት ይችላል እና የፈጠራ ተቋማት የሉም አሁን። ማለት ስለ ፈጠራ ብቻ የሚያስተምሩ እንደዚህ አይነት ተቋማት ቢከፈቱ በጣም ልጆች አሉ፣ ኢንተረስት ያላቸው የፈጠራ ፍላጎት ያላቸው አሉ እና እንደዚህ አይነት ተቋማትን እኛም የሚቀበሉ የተሰራውን ስራ የሚያሸጋግሩልን መንግስታቶችና የሚፈጠሩ ጥሩ በአሁኑ ወቅት የፈጠራ ስራዎችን የሚያበረክቱ ወጣቶች የተነቃቁበት ጊዜ ቢሆንም ስራዎችን ወደ ምርት በመቀየር ሂደት ላይ ግን ችግር አለ የሚሉት የአክሊል መምህርና የኮሌጁ የኢንዱስትሪ ኤክስቴንሽን ሽግግር ባለሙያው ሙላልም መንግስቱም መፍትሄ የሚሉትንም ሀሳብ ይጠቁማሉ። እንዳልከው ችግር አለ። ኢኖቬተሮች ብዙ ጊዜ በየጊዜው አዳዲስ ነገር ይፈጥራሉ። ግን የገበያ ትስስር ይሄንን ተቀብሎ ቶሎ ያባዛላቸው። ችግር አለ። እውነት ለመናገር አሁን ለምሳሌ ይሄን ሰርተህ ለአንድ አነስተኛና ጥቃቅን ማህበራት ኢንተርፕራይዝ ለማስተላለፍ ብትሄድ እሺ አይልህም። ለምን? እነሱ የቀን ገቢያቸውን የሚሰሩባትን ወይ በረና መስኮት ከሆነ በረና መስኮት፣ ወይ ጠረጴዛ የሚሰሩ ከሆነ ጠረጴዛ፣ ወይ አልጋ የሚሰሩ ከሆነ አልጋቸውን ትኩረት እያደረጉ እየሰሩ ያሉት እና ይሄ ቶሎ ተቀብሎ ወደ ገቢያ የመግባት ነገር በጣም ችግር አለ ይሄን ችግር ግን እኔ የሚመለከተው አካል እንደው እንትን ቢል አሁን አንድ የሆነ ኢኖቬሽኖችን ብቻ እየተቀበለ የሚያባዛ ኢንተርፕራይዝ ወይ ደግሞ የሆነ አካል ቢመጣ በጣም ለእነዚህ ለፈጠራ ስራዎች በጣም እንትን ነው ብዬ ነው የማስበው። አድማጮቻችን በተማሪ አክሊላ ሰፋ የፈጠራ ስራዎች ላይ ያተኮረው የሳይንስና ቴክኖሎጂ ዝግጅታችን የተከታተላችሁትን ይመስላል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሸዋንግዛ ወጋየው ነኝ። ሰላም።